ካለፈው ታኅሣሥ ጀምሮ በከፋ ዞን ዴቻ ወረዳ ሰላሳ ሰባት ሰዎች በታጣቂዎች መገደላቸውንና ቁጥሩ ከሃያ ሺህ በላይ የሆነ ሰው መፈናቀሉን የኢትዮጵያ ሶሻል ዴሞክራቲክ ፓርቲ አስታውቀዋል። ለዜጎቹ መንግሥት ተገቢውን ጥበቃ አላደረገም ሲል ፓርቲው ከሷል። ለተፈናቀሉትም ተገቢው ሰብአዊ እርዳታ በወቅቱ አልደረሰም ብሏል። የዞኑን አስተዳዳሪ ለማነጋገር ያደረገው ጥረት አለመሳካቱን ገልጾ መለስካቸው ማሀ ተከታዩን ዘግቧል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ዛሬ ከቀትር በኋላ በዋና ጽህፈት ቤቱ በሰጠው ጋዜጣዊ መግለጫ በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በከፋ ዞን ደቻ ወረዳ ካለፈው ታህሳስ ወር መጀመሪያ አንስቶ ዜጎች በትክክል በማይታወቁ የታጠቁ ኃይሎች እየተገደሉና እየተፈናቀሉ መሆናቸውን ይናገራል። ፓርቲው በጋዜጣዊ መግለጫው ላይ ያሰራጨው ጽሁፍ እንደሚያትተው ከሆነ በኢትዮጵያ ከቀዳማዊ ኃይለሥላሴ ዘመነ መንግስት ጀምሮ በሰው ሠራሽና በተፈጥሮ በሚደርሱ ችግሮች ሳቢያ በመንግሥታቱ መርሃ ገብር አማካይነት ዜጎችን ካንዱ የሀገሪቱ ክፍል ወደ ሌላና በተፈጥሮ ሀብቱ ወደ ተሻለ አካባቢ ሲያሰፍሩ እንደቆዩ ያስታውሳል። በዚሁ አይነት መንግስታዊ መርሃ ገብርም ከከንባታና ጠንባሮ ዞን በከፋ ዞን ደቻ ወረዳ ሰፍረው የነበሩ ዜጎች ከመስከረም ወር 2011 ዓ.ም ጀምሮ ከአካባቢያችን ለቃችሁ ውጡ የሚል ዛቻ ይደርስባቸው እንደነበረም የጽሑፍ መግለጫው ይናገራል። ከአንድ ወር በፊት እየተፈጸመ ነው የሚለው ግን በእጅጉ ይለያል። ጽሑፉን በነባው ያሰሙት የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። ከተሳስ ወር 2011 ዓ.ም ጀምሮ መንግሥት በጫካ የሚኖሩ ዘላኖች ናቸው የምላቸው ህገወጥ ኃይሎች መሬታችን ለቃችሁ ውጡ በማለት በሰፋሪው ላይ ባካሄዱት የጥቃት ዘመቻ ህፃናትና እናቶችን ጨምሮ 37 ንጹህ ዜጎች መገደላቸውን እና ከ2ሺህ በላይ ሰፋሪዎች መፈናቀላቸውን ከአካባቢው ከደረሰን መረጃ ማወቅ ችለናል። ይህ ሲሆን መንግስት ለዚህ ከሰላማዊ ኑሯቸው አፈናቅሎ የተሻለ ኑሮ ትኖራላችሁ በማለት ላሰፈራቸው ዜጎች ሌላው ብቀር ደህንነታቸውን እንኳን ማረጋገጥ ያለመቻሉ በእጅጉ የሚያሳዝን ነው። መግለጫው አክሎ እንደሚለው ከሰፈሩበት ተፈናቅሎ በአሁኑ ወቅት የከምባታና ጠንባሮ ዞን ዋና ከተማ በሆነችው ዱራሜ የሚገኙ ዜጎች በ48 ሰዓት ውስጥ ሊያገኙ ይገባቸው የነበረውን አስቸኳይ ሰብአዊ እርዳታ አላገኙም። ፓርቲው ይህ በእጅጉ እንዳሳዝነውም ይናገራል። የኢህአዴግ መንግሥት ይህንን መሠረታዊ ኃላፊነት ሳይወጣ ቀርቶ ተፈናቃዩን ወገኖች ገና ሲጀመር መሬት ጠቦ መተረሪያ አጣችሁ በማለት ወደ አስነሳቸው የቀድሞ ቀያቸው ተመለሱ በማለት የወሰደ ያለው እርምጃም ኃላፊነት ተጎደለ እንደመሆኑ በአጽንኦት እናወግዛለን። መንግሥት ይህን በተፈናቃይ የከንባታና ጠንባሮ ወገኖቻችን ላይ የደረሰውን የወንጀል እርምጃ ተከታትሎ ወንጀለኞቹ ላይ ሕጋዊ እርምጃ እንዲወስድ፣ ለተፈናቃዮቹም የአስቸኳይ ጊዜ እርዳታ እንዲሰጥ መልሶ እንዲያቋቁማቸው እና ደረሰባቸው ጉዳት ካሳ እንዲከፍል በጥብቅ እንጠይቃለን። ጉዳቱ መድረስ ከጀመረ አጭር ጊዜ ነው የሚባል እንዳልሆነ ጋዜጠኞች አስታውሰው ዛሬ ያለው የጉዳት መጠን በትክክል ምን ያህል ወይንም ምን እንደሚመስል ጠይቀዋል። ፓርቲውስ በዚህ ረገድ የመንግሥት አካላትን ለማናገር ምን ያህል ጥረት አድርጓል? ሲሉም ጥያቄያቸውን አጠናክረዋል። ፕሮፌሰር በየነ ጴጥሮስ በተጎጂዎች የጉዳት አይነትና መጠን እንዲሁም የተጎጂዎችን ቁጥር ወቅታዊነት በተመለከተ በአካባቢው የፓርቲያቸው መዋቅር የተጣራ መሆኑን አረጋግጠዋል። ፓርቲያቸው ይህን አደጋ በተመለከተ በተለይም ባይሆን በአጠቃላይ ሲያንዣብብ የቆየውን ችግር በማስመልከት ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸውን አስታውሰዋል። ይህን ጉዳይ እኔ ከክቡር ጠቅላይ ሚኒስትሩ ጋር አንስቻለሁ። ይሄ ሰፋሪ የሚባለው በተለይ የተሻለ ኑሮ ትኖራለ ተብሎ በራሱ በደህንነቱ በሰላም ከሚኖርበት ሁሉ መንግስት ነው የወሰዳቸው። በብዙ ፕሮፓጋንዳ ቤት ተሰርቶላችሁ ትጠብቃላችሁ፣ ቤት ቁልፍ ነው የሚሰጣችሁ፣ የዘመናዊ ግብርና አለ ምን አለ ሁሉ ብሎ በስንት ፕሮፓጋንዳ ነው እነዚህ ሰዎች እኮ የሚሄዱት። እዛ ሲደርሱ ግን ያለው ሁኔታ ዝም ብሎ እንደ አውሬ ጫካ ውስጥ ነው የሚበትኗቸው። ምንም የረባ መጠለያ የላቸው። ይሄ ይሄ ሰፈራ የሄደው ህዝብ መንግስት የፈጠረው ችግር ነው ይሄ። መንግስት ሆነ ያለው ለጥቃት ደግሞ የተጋለጠ ስለሆነ ክቡር ጠቅላይ ሚኒስትር ልዩ ትኩረት ተሰጥቶ ጥበቃ ሊደረግላቸው ይገባል። አሁን የምናየው ሰፈረው የተባሉ ነው አሁን ጥቃት እየተጀመረ ያለው የምል ባጭሩ አንስቻለሁ። ከክቡር ጠቅላይ ሚኒስትሩን ጋር አይ ይህንን መመሪያ ሰጥቼ እንደ በልዩ ትኩረት እንድታይ እናደረጋለን የምል ቃል ተገብቶልኛል። በነገራችን ላይ ከዚያም በኋላ ነው ይሄ የሚሆነው እነዚህ መፈናቀሎች የሚሆኑት። ስለዚህ የግድ መናገር እንዳለብን ነው የተሰማን። በዚህ ነገር ላይ እኛ ለረከርድ ላይ ማስቀመጥ አለብን። ልዩ ጥበቃ ሊያደርግ ይገባል። ፓርቲው በጽሁፍ መግለጫው መጨረሻ መንግስት በሁሉም አካባቢዎች በሰፈሩ ዜጎች ሕይወት ላይ አደጋ እያንዣበበ መሆኑን ተገንዝቦ ገለልተኛና አስተማማኝ የጥበቃ ኃይል በአስቸኳይ እንዲመደብ በአጽንኦት እናሳስባለን ብለዋል። ቪኦኤ በከፋ ዞን ዴቻ ወረዳ የተከሰተውን ችግር አስመልክቶ ማብራሪያ ለማግኘት ለዞኑ አስተዳዳሪ በእጅ ስልካቸው ያደረገው ጥሪ ምላሽ ስላላገኘ ጥረቱ አልተሳካም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ